የዲደብሊው ዜና በመጀመሪያም ዋና ዋና ዜና፣ የተባበሩት አረብ ኤምሬቶች በካርቱም የሚገኝ የአምባሳደሯ መኖሪያ ቤት በወታደራዊ አውሮፕላን ተደብድቧል በሚል ያቀረበችውን ክስ የሱዳን ጦር አስተባበለ። በደቡብ አፍሪካ ምስራቅ ኬፕ ክፍለ ግዛት በተፈጸመ ጥቃት የተገደሉ ሰዎች ቁጥር ወደ 18 አሻቀበ። ሩዋንዳ ኃይለኛ ተላላፊ በሆነው ኢቦላ መሰል የማርበርግ ቫይረስ ወረርሽኝ ስምንት ሰዎች መሞታቸውን አስታወቀች። እስራኤል ሊባኖስን በእግረኛ ወታደሮች ከወረረች ሂዝቦላ ለውጊያ ዝግጁ መሆኑን አስታወቀ። የእስራኤል መከላከያ ሚኒስትር ዮቭ ጋላንት ሀገራቸው እግረኛ ወታደሮቿን ወደ ሊባኖስ ልታዘምት እንደምትችል ፍንጭ ሰጥተዋል። ፕሬዚደንት ቭላድሚር ፑቲን ሩሲያ በዩክሬን ያስቀመጠቻቸውን ሁሉንም ግቦች ታሳካለች ሲሉ ተናገሩ። ተሰናባቹ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ዋና ጸሐፊ የንስ ስቶልተንበርግ የሩሲያ ፕሬዚደንት ቭላድሚር ፑቲን ስለ ኑክሊየር ጦር መሳሪያ በሚሰጡት ግዴለሽ ማስፈራሪያ ምክንያት የኔቶ አባል ሀገራት ለዩክሬን ድጋፍ ከመስጠት ሊቆጠቡ እንደማይገባ መክረዋል። ዜናው በዝርዝር የተባበሩት አረብ ኤምሬቶች በካርቱም የሚገኝ የአምባሳደሯ መኖሪያ ቤት በወታደራዊ አውሮፕላን ተደብድቧል በሚል ያቀረበችውን ክስ የሱዳን ጦር አስተባበለ። የተባበሩት አረብ ኤምሬቶች አስከፊ ብላ ላወገዘችው ጥቃት በጀነራል አብዱል ፋታህ አልቡርሃን የሚመራውን የሱዳን ብሔራዊ ጦር ተጠያቂ አድርጋለች። የተባበሩት አረብ ኤምሬቶች ውጭ ጉዳይ መስሪያ ቤት በአምባሳደሩ መኖሪያ ቤት ላይ የተፈጸመው ጥቃት በሕንፃው ላይ ኃይለኛ ጉዳት እንዳደረሰ ዛሬ ሰኞ ባወጣው መግለጫ አስታውቆ ነበር። ቃጣር በካርቱም ተፈጸመ የተባለው ጥቃት ዓለም አቀፍ ሕግጋትና ልማዶችን ይጥሳል ስትል አውግዛለች። የሱዳን ጦር ግን አሳፋሪና የፈሪ ያለው ጥቃት የተፈጸመው በመሐመድ ሐምዳን ዳጋሎ በሚታዘዘው የሱዳን ፈጥኖ ድራሽ ኃይል እንደሆነ አስታውቋል። የሱዳን ብሔራዊ ጦር 17 ወራት በዘለቀው ጦርነት የተባበሩት አረብ ኤምሬቶች ለፈጥኖ ድራሹ ኃይል የጦር መሳሪያ ታቀርባለች፣ ድጋፍም ታደርጋለች በማለት በተደጋጋሚ ሲከስ ነበር። የተባበሩት መንግስታት የማዕቀብ ተቆጣጣሪ ባለሙያዎች ውንጀላውን ተአማኒ ሆኖ አግኝተውታል። ሩዋንዳ ኃይለኛ ተላላፊ በሆነው የኢቦላ መሰል የማርበርግ ቫይረስ ወረርሽኝ ስምንት ሰዎች መሞታቸውን አስታወቀች። ከጥቂት ቀናት በፊት በሩዋንዳ የተከሰተው ወረርሽኝ ብርቱ ትኩሳት የሚያስከትል እውቅና የተሰጠው የመከላከያ ክትባትም ይሁን መድኃኒት የሌለው ነው። መነሾው እንደ ኢቦላ ከሌሊት ወፎች የሆነው የማርበርግ ቫይረስ በንክኪ ከሰዎች ወደ ሰዎች የሚተላለፍ ሲሆን የታመሙ ሰዎችን 88 በመቶ የመግደል አቅም እንዳለው አሶሼትድ ፕሬስ ዘግቧል። ባለፈው አርብ የቫይረስ ወረርሽኝ መከ የተከሰቱን ይፋ ባደረገችው ሩዋንዳ 26 ሰዎች በቫይረሱ መያዛቸውንና 8 ስምንት መሞታቸውን የሀገሪቱ የጤና ሚኒስትር ሳቢን ንሳንዛሚና ተናግረዋል። ወረርሽኙ እንዳይስፋፋ ለመከላከል የሀገሬው ሕዝብ ከመነካካት እንዲቆጠብ ማስጠንቀቂያ ተሰጥቷል። ቫይረሱ ከተገኘባቸው ሰዎች ጋር 300 ሰዎች ንክኪ እንደነበራቸው የተለየ ሲሆን በቁጥር በውል ያልተለዩት ራሳቸውን እንዲነጥሉ ተደርጓል። ቫይረሱ ወደ ሰውነታቸው የገባ ሰዎች ከሦስት ቀናት እስከ ሦስት ሳምንታት ባለው ጊዜ ምልክት ያሳያሉ። ትኩሳት፣ የጡንቻ ሕመም፣ ተቅማጥና ማስመለስ ምልክቶቹ ናቸው። በደቡብ አፍሪካ ምስራቅ ኬፕ ክፍለ ግዛት በተፈጸመ ጥቃት የተገደሉ ሰዎች ቁጥር ወደ 18 አሻቀበ። የሀገሪቱ ባለሥልጣናት ባለፈው ቅዳሜ ሉሲ ሲኪ ሲኪ በተባለ መንደር በተፈጸመው ጥቃት ከቆሰሉ ሰዎች መካከል የአንዱ ሕይወት ዛሬ ሰኞ እንዳለፈ አስታውቀዋል። የደቡብ አፍሪካ መገናኛ ብዙኃን ከአንድ ዓመት በፊት ለተገደሉ እናትና ልጅ ሀዘን ለመካፈል በሁለት ቤቶች በተቀመጡ ቤተሰቦችና ዘመድ አዝማር ላይ ጥቃቱ እንደተፈጸመ ዘግበዋል። ሀዘንተኞቹ ከጥቃቱ በፊት ምግብና መቀመጫዎች ሲያዘገጃጁ ነበር። የደቡብ አፍሪካ የፖሊስ ሚኒስትር ሴንዞ ምቹኑ በአንደኛው ቤት 13 በሌላኛው አራት በአጠቃላይ 17 ሰዎች መገደላቸውን አስታውቀዋል። ለሕክምና ወደ ሆስፒታል ባቀናበት ሕይወቱ ያለፈው 18ኛ የጥቃቱ ሰለባ ሆኗል። ፖሊስ ወዲያውኑ ምርመራ መጀመሩን ቢገልጽም የጥቃቱ ገፊ ምክንያት እስካሁን ድረስ አልታወቀም። ጥቃቱ ከተፈጸመ ከሶስት ቀናት በኋላም እስካሁን ድረስ በቁጥጥር ስር የዋለ ተጠርጣሪ የለም። ይህ ዶይቼ ቬለ ነው። እስራኤል ሊባኖስን በእግረኛ ወታደሮች ከወረረች ለውጊያ ዝግጁ መሆኑን ሂዝቦላ አስታወቀ። የእስራኤል መከላከያ ሚኒስትር ዮቭ ጋላንት ሀገራቸው እግረኛ ወታደሮቿን ወደ ሊባኖስ ልታዘምት እንደምትችል ፍንጭ ሰጥተዋል። የእስራኤል መከላከያ ሚኒስትር ጋላንት ከሰሜናዊ የሀገሪቱ ክፍል የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ ወታደሮችን ማዝመት ጨምሮ እስራኤል ሁሉንም አማራጮች እንደምትጠቀም ከሊባኖስ ድንበር አቅራቢያ ለሰፈሩ የጦሩ አባላት ተናግረዋል። የሚደረገው ሁሉ መደረግ አለበት ያሉት ጋላንት ከአየር ከባህርና ከምድር ሁሉንም ኃይል እንጠቀማለን ብለዋል። የሂዝቦላ ዋና ጸሐፊ ሐዛን ናስራላህ ከተገደሉ ወዲህ ለመጀመሪያ ጊዜ በይፋ መግለጫ የሰጡት ምክትላቸው ሼክ ናኢም ቃሲም በበኩላቸው እስራኤል ሊባኖስን ከወረረች ታጣቂ ኃይላቸው በምድር ለመዋጋት ዝግጁ መሆኑን ተናግረዋል። ናኑ ናለም እና አልማዕረከ ቀድ ተኩኑ ጠዊላ ጦርነቱ ረዥም ሊሆን እንደሚችልና አማራጮች ክፍት እንደሆኑ እናውቃለን። ሊሆን የሚችልን ማንኛውም ነገር እንጋፈጣለን። እስራኤሎች በመሬት ወደ ሊባኖስ ለመግባት ከወሰኑ ተዘጋጅተናል። ተከላካይ ኃይሉ በምድር ለመዋጋት ዝግጁ ነው። ሂዝቦላህ በሚከተለው አሰራር መሰረት አዲስ መሪ እንደሚመርጥ ሼክ ናኢም ቃሲም ተናግረዋል። በፓርቲው አደረጃጀት ለአዛዦች ምክትሎች አሉ ያሉት ምክትል ዋና ጸሐፊው በእስራኤል ጥቃት የተገደሉ አመራሮቹን መተካት እንደማይቸግረው ጥቆማ ሰጥተዋል። እስራኤል በሊባኖስ ዋና ከተማ በቤይሩት በፈጸመቻቸው የአየር ድብደባዎች ከሐሰን ናስራላህ በተጨማሪ የሂዝቦላህ የሐማስ የፍልስጤም ነጻ አውጪ ድርጅትና የኢራን አብዮታዊ ዘብ አመራር አባሎችን ገላለች የሊባኖስ የጤና ሚኒስትር ትላንት እሁድ አይን አልዴልቢ በተባለ የደቡብ ቤሩት አካባቢ እስራኤል በአየር በፈጸመችው ድብደባ 45 ሰዎች መግደላቸውን ይፋ አድርጓል። የተባበሩት መንግስታት የፍልሰተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ እስራኤል ከአየር የምትፈጽመውን ድብደባ በመሸሽ 100 ሺህ ሰዎች ከሊባኖስ ወደ ሶሪያ መሰደዳቸውን አስታውቀዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅ እስራኤል የማትደርስበት ቦታ እንደሌለ ለኢራን ማስጠንቀቂያ ሰጡ። እስራኤል በሂዝቦላህ ሐማስና የየመኖቹ ሁቲዎች ላይ የምትፈጽመውን ጥቃት ባጠናከረችበት በዚህ ወቅት ጠቅላይ ሚኒስትሯ ዛሬ ሰኞ ለኢራን ሕዝብ የታቀደ የቀጥታ መልእክት አስተላልፈዋል። ለሶስት ደቂቃዎች በሚረዝመውና በእንግሊዘኛ ቋንቋ በኤክስ በኩል የተሰራጨው የቪዲዮ መልእክት ህዝባችንንና ሀገራችንን ለመጠበቅ የማንሄድበት የለም ሲሉ ተደምጠዋል። በእያንዳንዷ የምታልፍ ደቂቃ ስልጣን ላይ ያለው መንግስት የተከበረውን የፋርስ ህዝብ ወደ ጥልቅ ገደል እያቀረባችሁ ነው ያሉት ኔታንያሁ ኢራን በመጨረሻ ነፃ ስትወጣ ሁሉም ነገር የተለየ ይሆናል፣ ሁለቱ ሀገሮች ሰላም ይሆናሉ ሲሉ ተናግረዋል። መንፈሳዊው መሪ አያቶላ አሊ ሃሚኒን ጨምሮ የኢራን ባለስልጣናት ግን እስራኤል የምትፈጽማቸውን ጥቃቶች እንደሚበቀሉ እየዛቱ ነው። የኢራን ውጭ ጉዳይ መስሪያ ቤት ቃል አቀባይ ና ስር ቃናኒ ሀገራቸው የወንጀል ድርጊት ላሉት ለእያንዳንዷ የእስራኤል እርምጃ ምላሽ እንደሚኖር ዝተው ነበር። የኢራን አብዮታዊ ዘብ ከፍተኛ ወታደራዊ መኮንን ከሂዝቦላህ መሪ ሐሳን ናስራላህ ጋር ከተገደሉ በኋላ ለመጀመሪያ ጊዜ በሰጡት ጋዜጣዊ መግለጫ ቃናኒ ኢራን ጦርነት አትፈልግም፣ ነገር ግን አትፈራውም ሲሉ መናገራቸውን ሬውተርስ ዘግቧል። ፕሬዝደንት ቭላዲሚር ፑቲን ሩሲያ በዩክሬን ያስቀመጠቻቸውን ሁሉንም ግቦች ታሳካለች ሲሉ ተናገሩ። ፑቲን ሩሲያ ከዩክሬን አራት ግዛቶች በኃይል የገነጠለችበት የአንድነት ቀን ሲታሰብ ባሰሙት ንግግር እውነቱ በእኛ ወገን ነው፣ የተቀመጡ ግቦች ሁሉ ይሳካሉ ሲሉ ተደምጠዋል። ፕሬዚዳንቱ በንግግራቸው ወታደሮቻቸው ወደ ዩክሬን የዘመቱት የሩሲያ ቋንቋ ተናጋሪዎችን ከታሪካዊ ሀገራቸው ሩሲያ ሊነጥሏቸው አቅደዋል ካሉት የኒዮናዚያን አምባገነንነት ለመጠበቅ እንደሆነ ተናግረዋል። ሩሲያ ዩክሬንን ከወረረች በኋላ የሉሃንስክ ዶኔትስክ፣ ዛፖሬዥያ እና ኬርሶን ግዛቶችን በኃይል ብትገነጥልም የክልሎቹን ግዛቶች ሙሉ በሙሉ መቆጣጠር አልቻለችም። በተያያዘ ዜና ተሰናባቹ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊ የንስ ስቶልተንበርግ የሩሲያ ፕሬዚደንት ቭላድሚር ፑቲን ስለ ኒክሌር ጦር መሳሪያ በሚሰጡት ግድ የለሽ ማስፈራሪያ ምክንያት የኔቶ አባል ሀገራት ለዩክሬን ድጋፍ ከመስጠት ሊቆጠቡ እንደማይገባ መክረዋል። ፑቲን ባለፈው ሳምንት በሩሲያ ላይ በመደበኛ ሚሳኤል ጥቃት ቢፈጸም ሀገራቸው የኑክሌር ጦር መሳሪያ ልትጠቀም እንደምትችል አስፈራርተው ነበር። ፑቲን ማስጠንቀቂያውን የሰጡት አሜሪካና አጋሪዎቿ የሰጡትን የጦር መሳሪያ ዩክሬን በሩሲያ ውስጥ ጥቃት እንድትፈጽምበት መፍቀድ ሊኖርባቸው እንደሆነ መምከር ሲጀምሩ ነበር። የንስ ስቶልተንበርግ ከሬውተርስ ጋር ባደረጉት ቃለመጠይቅ የፑቲን ዛቻ የኔቶ አባላት ድጋፍ ሊያቆም እንደማይገባ ተናግረዋል። አዳዲስ የጦር መሳሪያ፣ የውጊያ ታንኮች፣ ረጅም ርቀት ተምዘግዛጊ ሚሳይል ወይም ኤፍ 16 ተዋጊ የጦር ጀቶች በማቅረብ ድጋፋችንን ባሳደግን ቁጥር ሩሲያውያን ሊከለክሉን ይሞክራሉ። አልተሳካላቸውም። የአሁኑ ምሳሌም የኔቶ አጋሮች ዩክሬንን ከመደገፍ ሊያቆማቸው አይገባም። የንስ ስቶልተንበርግ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ዋና ጸሐፊነትን ነገ ማክሰኞ በይፋ ለቀድሞው የኔዘርላንድስ ጠቅላይ ሚኒስትር ማርክ ሩተ ያስረክባሉ። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የተባበሩት አረብ ኤምሬቶች በካርቱም የሚገኝ የአምባሳደሯ መኖሪያ ቤት በወታደራዊ አውሮፕላን ተደብድበዋል በሚል ያቀረበችውን ክስ የሱዳን ጦር አስተባበለ። በደቡብ አፍሪቃ ምስራቅ ኬፕ ክፍለ ግዛት በተፈጸመ ጥቃት የተገደሉ ሰዎች ቁጥር ወደ 18 አሻቀበ። ሩዋንዳ ኃይለኛ ተላላፊ በሆነው ኢቦላ መሰል የማርበርግ ቫይረስ ወረርሽኝ ስምንት ሰዎች መሞታቸውን አስታወቀች። እስራኤል ሊባኖስን በእግረኛ ወታደሮች ከወረረች ሂዝቦላ ለውጊያ ዝግጁ መሆኑን አስታወቀ። የእስራኤል መከላከያ ሚኒስትር ዮቭ ጋላንት ሀገራቸው እግረኛ ወታደሮቿን ወደ ሊባኖስ ልታዘምት እንደምትችል ፍንጭ ሰጥተዋል። ዜናው በዚሁ አበቃ ጥና